The voice of America. የአሜሪካ ድምፅ ራዲዮ ጣቢያ የአማርኛው አገልግሎት በ19 በ22ና በ25 ሜትር ባንድ ዘወትር ከምሽቱ 3 እስከ 4 ሰዓት የሚያሰማውን የአንድ ሰዓት ዝግጅት አሁን ጀመረ። የታቦት ሲወጣ የታቦት ዘፈን የሚባል ነበር ሊቃውንቱ የሚናገሩት ህዝቡ ደግሞ የራሱ ደግሞ እንደገና ማመስገኛ ነበረው። በቤተ ክርስቲያንም በኩል የታቦት ዘፈን ወይም የታቦት መዝሙር የምንለውን አስቀርተነዋል። ይህ ስህተት ነው። ሸታ ዶሮ ዶሮ የማምዬ ጓሮ ይባል ነበር። ዶ ሃይማኖታዊ ተቃርኖ በምንም ተአምር የለውም። በሰርግ ዕለት ቤተሰብ ለደስታ ልጆቻቸውን ሲሸኙ የሚያደርጉት ጨዋታ ነው። እሱ ደግሞ የተከለከለ አይደለም። ባህላዊ ጨዋታ በሰርግ ዕለት ክልክል እንዳልሆነ ከኢትዮጵያ ባህሎች መገለጫ አንዱ በሆነው የሰርግ ስነ ስርዓት ይዘፈናል ወይስ ይዘመራል ያልናቸው እንግዶች ናቸው የተሰሙት። እኔማ ተቃጥዬ እኮ ነው አንጀቴ እርር ብሎ፣ ምን ላድርግ? ምንም ምንም እኮ የማደርገው ነገር የለም። ያው ይወጣል፣ ሰልፍ ይወጣል፣ ይኬዳል። ብስጭት ስል ነው የከረምኩት ይህንን ዘፈን ስሰማ ትክክለኛውን መልእክት ያዘለ ነው። በሰርግ ቀን ይዘፈናል ወይስ ይዘምራል ብለን በጠየቅን ማግስት ሜሮን መሐመድ ደግሞ በሰርግዋ ቀን ያደረገችውን ሰማንና አወያየናት። ንጉሴ አክሊሉ የመፀውን ወቅት ከነ ትርጓሜው ከሚዘረዝሩለት እንግዳ ጋር ሆኖ የመስኮቱን መከፈት እየተጠባበቀ ነው። ሰላም ውዳዊ ራዲዮ መጽሔት አድማጮች፣ እንዴት ከረማችሁ፣ እንደምን ሰነበታችሁ ስንል እኔ አሉላ ከበደና እኔም አዲሱ አበበ ከፕሮዲሰራችን ንጉሱ ታምሬ ጋር ሆነን የዛሬውን የመስከረም 29 ቀን 2009 ዓ.ም ዝግጅታችንን ስናስተናብር እናምሻለን። መልካም ምሽት እየተመኘን ከዜናው በኋላ ተመልሰን እንመጣለን። እንደምናምሽታችኋል። ዜናዎቹን የማቀርብላችሁ ሰለሞን ክፍሌ ነኝ። የኢትዮጵያ የሚኒስትሮች ምክር ቤት በሀገሪቱ ያንዣበበውን አደጋ ለመቀልበስ የአስቸኳይ ጊዜ አዋጅ ማወጁን ጠቅላይ ሚኒስትር ኃይለማርያም ደሳለኝ አስታውቀዋል። በተለመደ ሁኔታ በመቀጠል ያለውን ችግር መፍታት አዳጋች መሆኑን ጠቅላይ ሚኒስትሩ ገልጸዋል። በመሆኑም የአስቸኳይ ጊዜ አዋጅ በማወጅ በአጭር ጊዜ ውስጥ ወደ ሰላምና መረጋጋት መመለስ አስፈላጊ ሆኖ ተገኝቷል ብለዋል። እስክንድር ፍሬው ለዛሬ ተከታዩን አጭር ዘገባ ልኳል። ጠቅላይ ሚኒስትር ኃይለማርያም ደሳለኝ አስቸኳይ ጊዜ አዋጅ መታወጁን ይፋ ያደረጉት በእሳቸው ሰብሳቢነት የተካሄደውን የሚኒስትሮች ምክር ቤት ስብሰባ ተከትሎ ነው። ጠቅላይ ሚኒስትሩ ከዚሁ ስብሰባ በኋላ ለህዝብ ባስተላለፉት መልእክት ጸጥታና ደህንነትን ማረጋገጥ፣ ህገ መንግስታዊ ስርአቱንም ሳይናጋ እንዲቀጥል ማድረግ አስፈላጊ መሆኑን ተናግረዋል። በተለያዩ የአገሪቱ አካባቢዎች የሰው ህይወት መጥፋቱን፣ ንብረቶች መውደማቸውን፣ የውጭ ሀገር ዜጎች ሳይቀሩ ለጥቃት መጋለጣቸውንም ጠቁመዋል በተለመደው ሁኔታ በመቀጠል ይህንን በአጭር ጊዜ ማስተካከል እንደማይቻልም አመልክተዋል። እናም ከትናንት ጀምሮ ተግባራዊ የሚደረግ የአስቸኳይ ጊዜ አዋጅ መታወጁን ይፋ አድርገዋል። በመደበኛው የህግ ማስከበር ሂደን በአጭር ጊዜ ውስጥ ለመመለስ አስቸጋሪ ነው የሚሆነው። ጊዜ ባገኙ ቁጥር ደግሞ የገነባናቸውን እነዚህን ሀብቶች ያፈራናቸውን እነዚህን ጥሪቶች በአጭር ጊዜ ውስጥ እንደሚያጠፉት ይታወቃል። ስለዚህም በአጠረ ጊዜ ውስጥ ያለ ብዙ ኪሳራ እነዚህን ሀብቶቻችንን መልሰን እንዳይወድሙ ለማድረግ የዚህ የአስቸኳይ ጊዜ አዋጅ አስፈላጊ ሆኗል። ስለዚህ እነዚህን ሁኔታዎች በመገምገም የኢፌዴሪ የሚኒስትሮች ምክር ቤት የአስቸኳይ ጊዜ አዋጁ አስፈላጊ ነው በሚል ወስኗል። እንደዚሁም አውጇል። ሁኔታው እየታየ የሚስተካከለው ታሳቢ ተደርጎ አዋጁ ለስድስት ወራት የሚቆይ መሆኑም ተገልጿል። የአስቸኳይ ጊዜ አዋጁ ምን አይነት እርምጃዎችን ሊያካትት እንደሚችል ለበርካቶች ግልጽ አይደለም። ታዋቂው ፖለቲከኛ አቶ ልደቱ አያሌው ግምታቸውን አካፍለውኛል። ሚኒስትሮች ምክር ቤት ዝርዝር ደንብ ያወጣል። እዛ ደንብ ላይ ነው እነዛ ነገሮች ሊሰፉ የሚችሉት እና አሁን በእርግጠኝነት ማወቅ አይቻልም። ግን በተለምዶ ያው የፖለቲካና የዲሞክራሲ መብቶች ሊገደቡ ይችላሉ ለምሳሌ ከዛም ሰላማዊ ሰልፍ የማድረግ ህዝባዊ ስብሰባ የማድረግ አይነት መብቶች ሊገደቡ ይችላሉ የሰዓት እላፊ ሊታወጅ ይችላል እንግዲህ ህጋዊ ፕሮሲጀሮች እንግዲህ ሰዎችን ለማሰር ቤታቸውን ለመበርበር ቢፈለግ ወደ ፍርድ ቤት የመሄድ የምናምን ጉዳይ ሊቀርፍሉ ይችላል ማለት ነው ከዛ ውጭ ደግሞ ለጸጥታ ኃይሉና ለሰራዊቱ ልዩ መብት ሊሰጥ ይችላል። ስለዚህ ዝርዝሮቹ ብዙ ናቸው። መንግስት በተከታታይ ዝርዝር መረጃዎችን እንደሚያደርስም አስታውቋል። በኢትዮጵያ ህገ መንግስት አንቀ 93 ሁለት ሀሌታ ውሃ እንደተመለከተው የአስቸኳይ ጊዜ አዋጁ ለህዝብ ተወካዮች ምክር ቤት መቅረብ አለበት። ለማጽደቅም ሁለት ሶስተኛ ድምፅ ያስፈልገዋል። በረፍት ላይ የነበረው የኢትዮጵያ የህዝብ ተወካዮች ምክር ቤት ስራ የሚጀምረው በነገው ዕለት ነው። ምክር ቤቱ ሰባት አባላት ያሉት የአስቸኳይ ጊዜ አዋጅ አፈጻጸም መርማሪ ቦርድ እንደሚያቋቁምም በህገ መንግስቱ ተጠቁሟል። የመንግስት ኮሚኒኬሽን ጉዳዩ ጽህፈት ቤት በጉዳዩ ላይ ለውጭ አገር ጋዜጠኞች መግለጫ ለመስጠት ለነገ ጠዋት ቀጠሮ ይዟል። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ። እስክንድር ፍሬውን ለዜናው አመሰግናለሁ። አድማጮች፣ ይህ በኢትዮጵያ ከትላንት ጀምሮ ተግባራዊ እንደሚደረግና ለስድስት ወር እንደሚዘልቅ በኢትዮጵያ ጠቅላይ ሚኒስትር ኃይለማርያም ደሳለኝ የተነገረው የአስቸኳይ ጊዜ አዋጅ የሚገድባቸውን መብቶችና የሚያከናውናቸውን ተግባራት ለማወቅ የሚወጣውን አዋጅ ዝርዝር መመልከት እንደሚያስፈልግ አንድ የህግ ባለሙያ ተናግረዋል። በምርጫ 97 የምርጫው ዕለት ምሽት ሟቹ ጠቅላይ ሚኒስትር አቶ መለስ ዜናዊ በቴሌቪዥን ቀርበው የመሰብሰብ ሰላማዊ ሰልፍ የማድረግና ሌሎች ተያያዥ መብቶች ለአንድ ወር የተገደቡ መሆናቸውን ከመግለጽ ውጪ ባለፉት ሀያ አምስት ዓመታት በሀገር ደረጃ የተደረገ የአስቸኳይ ጊዜ አዋጅ ስለመኖሩ እንደማያውቁም ባለሙያው ተናግረዋል። ጽዮን ግርማ ዝርዝሩ አላት። በኢትዮጵያ ለስድስት ወር የሚቆይ የአስቸኳይ ጊዜ አዋጅ መውጣቱ ተገልጿል። በዋሽንግተን ዲሲ የሚገኙት የቀድሞ በፍትህ ሚኒስቴር ጠቅላይ አቃቢ ሕግና መምሪያ ኃላፊ የሕግ ባለሙያ አቶ አለማየሁ ዘመድኩን በአስቸኳይ ጊዜ አዋጁ የሚገደቡትን መብቶች ለማወቅ የአዋጁን ዝርዝር ማየት እንደሚጠይቅ ጠቁመዋል። በአጠቃላይ ሲታይ ግን በህግ የተረጋገጡ መብቶችን የሚገድብ ሊሆን ይችላል ብለዋል። ለምሳሌ ያህል የመሰብሰብ ነፃነት አለ፣ ሰላማዊ ሰልፍ የማድረግ ነፃነት አለ፣ ሀሳብን በነፃነት የመግለጽ መብት አለ። እንደዚህ አይነት ህግና ስርዓት ጠፋ በሚባልበት ጊዜ መንግስቱ ይሄን በሚልበት ጊዜ እነዚህ ነገሮችን ለጊዜውም ቢሆን ያንን አለመረጋጋት ለመግታት ሲባል እነዚህ መብቶች ላይ ገደባ በጅቶ ህግና ስርዓት አስከብራለሁ የሚለውን አሰራር የሚዘረጋበት ሁኔታ ነው። አቶ አለማየሁ ዘመድኩን የኢትዮጵያ ህገ መንግስት አንቀጽ ዘጠና ሶስት ስለ አስቸኳይ ጊዜ አዋጅ ያሰፈረውን ይዘረዝራሉ። ይህ አስቸኳይ ጊዜ አዋጅ ማለት በአንድ ሀገር ውስጥ የተፈጥሮ አደጋ ሲከሰት ወይም ድንገት ደራሽ ብጥብጥ ምክንያት ህግና ስርዓት ሲጠፋ አንዳንድ በህገ መንግስት የተረጋገጡ መብቶች ለጊዜውም ቢሆን የሚታገዱበት ህግና ስርዓቱን ለማስከበር ወይም ደግሞ የደረሰውን አደጋና ችግር ለመቋቋም በጊዜው የሚወሰድ እርምጃ ነው። ይሄ ሙሉ ስልጣን ለአስፈጻሚው አካል የሚሰጥ ነው። በኢትዮጵያ ህገ መንግስት ላይ አንቀጽ ዘጠና ሶስት ላይ ተደንግጓል። የአስቸኳይ ጊዜ አዋጅ የሚኒስትሮች ምክር ቤት ሰብሳቢ ጠቅላይ ሚኒስትሩ ሊወስድ እንደሚችል እና ይህንንም ስራ ላይ ካለ ምክር ቤቱ በአርባ ስምንት ሰዓት ውስጥ ቀርቦ ማጸደቅ እንዳለበት፣ ስራ ላይ ከሌለ ደግሞ በአስራ አምስት ቀን ውስጥ ፓርላማው አቅርቦ ማጸደቅ እንዳለበት ይደነግጋል። ይሄ ከስድስት ወር በላይ መብለጥ እንደሌለበት፣ ነገር ግን በተደጋጋሚ በሚቀርብ ጥያቄ ለአራት ለአራት ወር እየተደጋገመ እየቀረበ ሊፈቀድ እንደሚችል፣ በፓርላማው ሊዘርክ እንደሚችል የሚደነግግ አንቀጽ አለ። አቶ ዘመድኩን በሀያ አምስት አመት ጊዜ ውስጥ እንዲህ ያለ ሀገራዊ የአስቸኳይ ጊዜ አዋጅ በይፋ መታወጁን እንደማያውቁ ገልጸው በምርጫ ዘጠና ሰባት ወቅት ግን የነበረውን ሁኔታ ያስታውሳሉ። በ1997 ላይ ግንቦት ሰባት ቀን አስራ ዘጠኝ መቶ ዘጠና ሰባት ምርጫው የተካሄደለት ምሽት ጠቅላይ ሚኒስትሩ በቴሌቪዥን ቀርበው አንድ ወር ያህል ስብሰባ፣ ሰላማዊ ሰልፍ ማድረግ የተከለከለ ነው ከዛሬ ጀምሮ ብለው እንደሚታወቀው በዛን ጊዜ በነበረው የምርጫ ሂደት የቅንጅት ተመራጮች ብዙ ቦታ ስላሸነፉ እና ከዛም ጋር የተፈጠረ ቴንሽን ነበር እና ቀድሞ ጠቅላይ ሚኒስትር እንደዛ አይነት ነገር አውጀዋል በቴሌቪዥን ወጥተው። እንግዲህ የመንግስቱ ሰዎች አስቸኳይ ጊዜ አዋጅ አይደለም ነው የሚሉት። ነገር ግን ስራው የዛን ቀን ማታ ያወጁት ነገር የአስቸኳይ ጊዜ አዋጅ ይዘት ያለው ነገር ነው የተናገሩት። ምክንያቱም መብትን የሚገድብ ነው፣ የመሰብሰብን የመሰለፍን ነፃነት የሚገድብ እስከሆነ ድረስ ከአስቸኳይ ጊዜ አዋጅ አይለይም። ምናልባት የሚለየው ፓርላማ ቀርቦ ባለመጽደቁ ነው። ሕግ አውጪው አካል ጋር ቀርቦ የጸደቀ ነገር አይደለም ያ እና ነገር ግን ስራው ግን ያው የአስቸኳይ ጊዜ አዋጅ ይዘት ያለው ስራ ነው። ጠቅላይ ሚኒስትር ኃይለ ማርያም ደሳለኝ የአስቸኳይ ጊዜ አዋጁን አተገባበር የሚከታተል ኮማንድ ፖስት በጠቅላይ ሚኒስትሩ ጽሕፈት ቤት ስር መቋቋሙን በመግለጫቸው ጠቅሰዋል። ጽዮን ግርማን አመሰግናለሁ። ይህን አስቸኳይ ጊዜ አዋጅ በተመለከተ ነገ ሰፊና ዝርዝር ዘገባ ይኖረናል። አድማጮች ዜና በቀጥታ የሚተላለፍላቸው እዚህ ዋሽንግተን ዲሲ ከሚገኘው ከአሜሪካ ድምጽ ራዲዮ ጣቢያ አማርኛው ቋንቋ አገልግሎት ነው። የኦባማ አስተዳደር የመን ውስጥ እየተዋጋ ላለውና በሳውዲ ለሚመራው ጥምረት የሚሰጠውን እርዳታ አስመልክቶ አስቸኳይ ምርመራ ሊያካሄድ መሆኑን የዋይት ሃውስ ቤተ መንግስት ባለሥልጣናት አስታውቀዋል። አስተዳደሩ በሚሰጠው እርዳታ ላይ ምርመራ ለመጀመር የወሰነው ትላንት በተካሄደ የአየር ጥቃት ሰና ከተማ ውስጥ ለቀብር የወጡ 140 ሰዎች መገደላቸውና ሌሎች ከ500 ያላነሱ ጉዳት የደረሰባቸው መሆኑን ተከትሎ ነው። የዩናይትድ ስቴትስ ብሔራዊ ደህንነት ካውንስሉ ቃል አቀባይ ኔድ ፕራይስ ትላንት ማታ በሰጡት መግለጫ የቀብር ሥነ ሥርዓት እየተከናወነ ባለበት ስፍራ ላይ የተካሄደው የአየር ጥቃት በጥልቅ አሳስቦናል ብለዋል። ዩናይትድ ስቴትስ ከሳውዲ አረቢያ ጋር የገባችው የጸጥታ ትብብር ስምምነት ክፍት ቼክ ባለመሆኑ የምንሰጠው ድጋፍ በከፍተኛ ደረጃ ቀንሷል ሲሉ ኔድ ፕራይስ አክለዋል። በመጨረሻም ለዩናይትድ ስቴትስ ፕሬዚደንትነት በዕጩነት የቀረቡት ሪፐብሊካኑ ዶናልድ ትራምፕ ከ10 ዓመታት በፊት በሴቶች ላይ የሰጡትን አስነዋሪ አስተያየት የሚያሳዩ ቪዲዮ ይፋ ከወጣና ቁልፍ የፓርቲያቸው አመራሮች ከውድድሩ እንዲወጡ እየጠየቁ ባሉበት በአሁኑ ወቅት ሁለቱ ተወዳዳሪዎች ለዛሬ ማታው ክርክር እየተዘጋጁ ነው። አንድ ወር ከቀረው ፕሬዝደንታዊ ምርጫ ውድድር ራሴን የማግለሉ ዕድል ዜሮ ነው ሲሉ ቢሊዮነሩ ዶናልድ ትራምፕ ትላንት አስታውቀዋል። ይልቅስ ከኔ ባሰ ነውር የሰራው የተቀናቃኝ ባለቤት ቢል ክሊንተን ነው ሂለሪም የቢልን ሰለባዎች ተሳድባለች፣ አዋክባለች ያሉት ትራምፕ ስህተት መፈጸማቸውን አምነው ይቅርታ ጠይቀዋል። ለሰዓቱ ያለን ዜና ይኸው ነው። ሰለሞን ክፍሌን ለሰዓቱ የዓለም ዜና እስክንድር ፍሬውንና ጽዮን ግርማን ለዘገባቸው አመሰግናለሁ። አድማጮች፣ በወቅታዊ የኢትዮጵያ ሁኔታና ገና ብዙ በሚያነጋግሩት ይልቁንም ተጨባጭ መላ በሚጠይቁት የሀገርና የሕዝብ ጉዳዮች ዙሪያ ቀደም ብሎም እንደተጠቀመው በነገው ምሽት ፕሮግራማችን በስፋት እንመለሳለን። አሁን ከትላንቱ የአስቸኳይ ጊዜ እወጃ አስቀድሞ ወደ ተቀረጸው መደበኛው የራዲዮ መጽሔት ፕሮግራም ነው የምንወስዳቸው። ዝግጅቱ የራዲዮ መጽሔት በራዲዮ መጽሔት የጊዜ ሰሌዳ መሠረት አሁን ሰዓቱ ምርጥ ግጥም ነው። የሳምንቱ ያልተፈታው ህልሜ የውስጤ ወላፈን የውስጤ ትኩሳት የመሆኔ ትርጉም የኔነቴ መብራት የቆየ ህልም አለኝ ውሉ ያልተፈታ የሚጎተጉተኝ ሁሌ ጠዋት ማታ የሚቀሰቅሰኝ ሌሊት ከመኝታ ብልጭ ቦግ ሲል ሲነድ ሲቃጠል አጥንት ሲለበልብ ቆዳ ሲሸበሽብ ጅማት ሲያገነትር ቀለም አስለውጦ ሲያሸሽ የራስ ጠጉር ይታያል ከፊቴ መጉላላት መክሳቴ ታምቆ ብርታቴ ትርጉም የድርጊቴ የቆየ ህልም አለኝ ውሉ ያልተፈታ የተጎናጎነ የውስጤ ቅሬታ በውስጤ የሚጉሏላ ተግሏልቶም ያጉሏላ ታምቆ ብርታቴ ትርጉም የድርጊቴ ይታያል ከፊቴ ሮሮ ሲያሰማ በሠራ ከላቴ የሚፈታ አልሻም ፈቺው ራሴ ነኝ ግን አላላውስ ብሎ ደንቃራ ሆኖብኝ እያደናቀፈ እየኮረኮመኝ እንዳልተረጉመው ጊዜ ከለከለኝ በሠራ ከላቴ እየተወራጨ በእልሚያ ለመፈታት ዕድሜ የቀጨጨ ወዘናዬ ጠፍቶ መልኬ ተለውጦ አጥንቴ ደረቀ ከኔው እየሸሸ እኔነት የራቀ አድጎ እንዳያሳድግ ዕውቀት በድርጊቴ በውስጤ ታምቆ ኀይልና ብርታቴ የህሊና ክብሪት ወቀሳ እየጫረ አካሌን በሙሉ እየመረመረ ምን ሰራ ይለኛል ሁሌ በወቀሳ ይደቋቁሰኛል። ሌሊት ከመኝታ የሚቀሰቅሰኝ ውሉ ያልተፈታ የቆየ ህልም አለኝ። ነዶ የሚያቃጥል ከስሎ የሚያከስል አእምሮ የሚንድ ልብ የሚሸረሽር አካል ማገዶ አድርጎ ነፍስ የሚያንጨረጭር የውስጤ ትኩሳት የውስጤ መፍጨርጨር ለወገኔ ስቃይ ለወገኔ ችግር ሆኜ በመቅረቴ አቅመቢስ ባላገር የትውልድ ባለዳ የማይመልስ ብድር አንተም እንደኔ ነህ ውሉ ያልተፈታ የቆየ ህልም አለህ፣ ዘውትር ጧት ማታ ሁሌ የሚሞግትህ ምን ሠራህ ላገርህ ምን ፈጠርክ እያለ የሚጐተጉትህ። አንቺስ እህት አለም አለሽ፣ የቈየ ሕልም የተጐናጐነ ውሉ ያልተፈታ ተግሎ አልቶም ያግሏላ የውስጥሽ ቅሬታ፣ እወልዳለሁ ብለሽ በፍቅር የጸነሽው ሽል ሆኖ የቀረ ያልተገላገልሽው ግጥሟ የዘወትር አድማጫችን የስዊድኑ አስራዳው ነች። እናመሰግናለን። ግን አሉ ለሀሚድ ጥሩ አይደለም። አስራዳው ጠፋሳ? ያለው አንተነህ እኔ ነኝ ጠፋ ስንል አስራደው ቤተኛችን አዲሱ እንዳልከው የተገኘ ይመስላል። እዚያ ውስጥ ከገባ ታዲያ ግን አዲሱ ችግር ይፈጠራል ሊቀርብኝስ እና አስራደው ግጥሟን ለሰላም ለፍቅር ለእኩልነት ለአንድነትና ለአብሮነታችን ዘወትር ለሚዋደቁት ወገኖቼ መታሰቢያ ትሁንልኝ ሲልም አሳስቦናል። እናመሰግናለን። የእኛ ሙሽራ ዘመናዊ አበራችን እንደታይ ወይ ሙሽርዬ ሙሽራ አበባ ይዘህ በጊዜ ግባ ሲባል ነው የምናውቀውም፣ ስንሰማያደግ ነው። በእነኚህ ባህላዊ የአገር ዜማዎች ፈንታም መዝሙር ሲዘመር ግን አላየንም፣ አናስታውስም። ይህ አሜሪካ ነው እንደሚባለው እዚህ ተችሏል፣ ተችሏል። ያ ብቻ አይደለም ሚዜዎች ከሶስት ወደ አስራ ሁለትም ከፍ ብለዋል። ለመሆኑ ይህን ሁኔታ ያመጣው ምን ይሆን ነገሩስ? ሃይማኖተኛነት ነው ወይስ አክራሪነት? ሃይማኖታዊ ትውፊቱንም ሆነ ኢትዮጵያዊ ባህሉን በውል የሚያውቁ እንግዶች ግን አወያይተናል። መጋቢ ሐዲስ ሸቱ አለማየሁ በአዲስ አበባው ሰዋስወ ብርሃን ቅዱስ ጳውሎስ መንፈሳዊ ኮሌጅ የሐዲሳት መምህር ለጊዜው እዚህ ዩናይትድ ስቴትስ ነው ያሉት። ሌላው ከአዲስ አበባ የማኅበረ ቅዱሳን የሥራ አመራር ጉባኤ አባልና የቀድሞ የሐመር መጽሔት ዋና አዘጋጅ ዲያቆን ብርሃን አድማሴ ቅድሚያውን ለአዲስ አበባ እንግዳችን ለዲያቆን ብርሃን አድማስ ሰጠን። ይህንን ሁኔታ ያመጣው ምን ይሆነ? እንግዲህ ከየት እንደመጣ እንኳን አምጪዎቹ ናቸው መጠየቅ ያለባቸው። እናንተ እንዳትሆኑ እየፈርቼ ነው። እሺ እያ አይደለንም። በነገርህ ላይ የማህበረ ቅዱሳን ሚዲያ ከሆኑት አንዱ የስማ ጽድቅ ጋዜጣ በወቅቱ እንዲያውም ዋና አዘጋጁ ዲያቆን ፍሬም እሸቴ የነበረ በነበረበት ጊዜ ይሄ ጉዳይ አሁን አንተ እንዳልከው በአዲስ አበባና ና በክፍለ ሀገር ከተሞችን ስሜቱ ነበረ እንደ ውዝግብም በሰርግ ላይ መጫወት ይፈልጋል። ባለሳሳት አዲሱ መጫዋታ ብንለው የተሻለ ነው። በሰርግ የሚደረገውን የቤተሰብ ዘፈን የኔታ በኋላ ሊገልጹት ይችላሉ። ምክንያቱም በወንጌላችን መንግስተ ሰማያት ለልጁ ሰርግ ያደረገ ሰውን ትመስላለች ሲል ሰርግ ቤት የሚገኙትን አራቱን ያነሳል። አራቱ የሚላቸው የሙሽራውና የሙሽሪት ተዋሕዶ የሙሽራው ዘመዶችና የሙሽሪት ዘመዶች ትስስር፣ መብል መጠጥና ጨዋታ ይለዋል። ይሄን አራተኛው በአስተምሯችን ጨዋታ ስለሚባል የቤተሰብ የሁለቱ አዝማ ደመራዊ አዝማ ደመራት ተገናኝተው ደስታቸውን የሚገልጹበት አሁን በአሁኑ ቋንቋ ዘፈን እንበለው ካልክ ይህኛው ጨዋታ ነው የሚባለው። ምክንያቱም በእኛ ቤተ ክርስቲያን መምህራን ዘንድ ዘፈን ሌላ ተደርጎ ነው የሚቆጠረው። ሆኖም ግን ውዝግቡን ያመጣው ዘፈን የሚለው ቃሉ ጭምር ስለሆነ ማለት ነው ግን በመጽሐፍ በዘፈንም አመስግኑ የሚል ስላለ አንዳንድ ሰዎችም ይህን አንስተው ይከራከራሉ። ሌሎችም ጥቅሶች የሚጠቅሱ አሉ። አሁን በዋልባም ይዘፈናል ይላል ብቻ፣ ሁሉም ለሚፈልገው የሚደግፈውን ያመጣል እና እኔ በደረስኩበት መረዳት አሁን ዘፈን የሚለው ቃል ሶስት እንቅስቃሴዎችን የያዘ ይመስለኛል። አንደኛ ማህሌትን ማህሌትን በዘፈን አመስግኑ የሚለው ማህሌት ላይ እንቅስቃሴ ስላለ እንቅስቃሴውን ሲያይ ዘፈን ሊለው ይችላል እንጂ ዘፈን ቤተክርስቲያን ውስጥ ገብቶ ዓለማዊ ዘፈን ይዘፈናል ማለት አይደለም። ሁለተኛው ጨዋታው እራሱ አሁን ያልነው በወንጌል የቤተሰብ በሰርግ በታቦት ማክበር ይህን በመሳሰለው የሚደረገው ይሄ በኦሪትም የነበረ ነው። እስራኤልም ሲያደርጉት የነበረ ነው። ይህንንም አሁን ዘፈን እየተባለ ይጠራል። ሶስተኛው ደግሞ ይሄ ሙዚቀኞች በተለያየ መንገድ የሚያደርጉት ነው። እንግዲህ ያኛው ደግሞ መጽሐፋዊ ዘፈን የሚለው ራሱን የቻለ ጥናት ይጠይቃል እና ይሄ ማምታታት ፈጥሯል እንጂ በሰርግ ዕለት ቤተሰብ ለደስታ ልጆቻቸውን ሲሸኙ የሚያደርጉት ጨዋታ ነው። እሱ ደግሞ የተከለከለ አይደለም። መዝሙር ቢዘመር በሰርግ ዕለት ኃጢአት ነው ማለት አይደለም። ምእመናኑ ደስታቸውን ደግሞ መግለጽ አለበት። ቸው ሰርግም ይሄን ያካትታል። ይሄን ባለመረዳት ውዝግቦች ስለነበሩ ማህበረ ቅዱሳን ምን አድርጓል? በዚያ ሚዲያው በዘጠና አንድ ዓመተ ምህረት የቤተክርስቲያን ሊቃውንትን አናግሮ ይሄ የሀገረሰብ ባህላዊ ጨዋታ በሰርግ ለት ክልክል እንዳልሆነ። እርግጥ ያነሳው ይሄን ጉዳይ ብቻ አይደለም። የቤሎ ነገር እንደዚሁ ያወዛግብ ነበረ። ምን የማያወዛግብ ነበረ? ዛሬም ብዙ አወዛጋቢ ነገሮች አሉ። አንዳንዱ እናነሳለን። አሳቦን የያዙልኝ፣ በኋላ እንደገና ደግሞ እመለሳለሁ። ወደ መጋቢ ሐዲስ ሊሄድና እሳቸው ደግሞ በዚህ ላይ ያላቸውን እስቲ ሰላምላችሁ። ግንዛቤ መልካም። በመጀመሪያ ደረጃ ከእሱ ጋር እሱን በመጋበዝ አመሰግናለሁኝ። ብስል ያለ ያነበበ ያሰበው የሚናገር የተናገረውን የሚያደርግም ንግግሮቹ እውቀት ላይ የተመሰረቱ እና መለስ ላይ የተመሰረቱ ወንድማችን ነው። ደስ ብሎኛል በመጀመሪያ ደረጃ። ከዛ በመቀጠል በአንዳንድ በእንደ ጉዳዮች ላይ እሸቱ ምን አለ፣ ማህበረ ቅዱሳን ምን አለ፣ አየለ ከበደ ምን አለ ሳይሆን ኦርቶዶክስ ተዋሕዶ ቤተ ክርስቲያን የነበራት ስሪት የነበራት አቋም ምን ነበረ፣ ዛሬ ሴት ነው ያለች፣ ወደፊት ወደየት ትቀጥላለች የሚለው ጠቅላላ አድርገን ብንነጋገር ጠቃሚ ነው ብዬ አምናለሁ። ይህንን ካልኩ በኋላ ክርስትና የህዝብን አኗኗር የህዝብን ባህል የአንዲትን ሀገር ቅርስ የአንዲትን ሀገር ማንነት እያረመ እየኮተኮተ እያስተካከለ ያሳድገዋል እንጂ ካለበት ወደ ታች ያወርደው። እንደሚታወቀው ክርስትና የመነጨው እንደ መነሻ ኢየሩሳሌም ነው። ክርስትና መሰረቱ በብሉይ ኪዳን ነው። ወደ አራቱ ማዕዘን ሲፈስ ወይም በአራቱ ማዕዘን ሲሰራጭ ሐዋርያትም ከክርስትና ጋር የሚጣሉትን፣ ከክርስቶስ ጋር የሚጣሉትን ወይም ክርስትናን ያፈርሳሉ ከክርስትና ጋር ተቃራኒ ናቸው የሚሏቸውን ነገሮች አስተው እንጂ በመንፈሳዊነት ስም በመዝሙር ስም የሕዝብን ትውፊት የሚገልጥ ምናልባት አሁን የዘፈን ጉዳይ በሰርግ ቤት ተነሳ እንጂ አሁን ታቦት ሲወጣ የታቦት ዘፈን የሚባል ነበር። ሊቃውንቱ የሚናገሩት እንደሚታወቁ በቤተ ክርስቲያን መርጌቶቹ መምህራኑ በያሬዳዊ ማሕሌት ያመሰግናሉ፣ በጸናጽል በከበሮ ያመሰግናሉ። ህዝቡ ደግሞ የራሱ ደግሞ እንደገና ማመስገኛ ነበረው። ያ ማመስገኛ ግጥሞቹ ምን ያህል የበሰሉ እንደነበሩ ምን ያህል ያደጉ ሃይማኖታዊ ይዞታቸው ብቻ ሳይሆን ስነ ጽሁፋዊ ይዞታቸው ስነ ቃልነታቸው ራሱ እንደ ሆኑ ነገሮች ነበሩ። አሁን እነዛ ነገሮች ከቤተ ክርስቲያን ከሞላ ጎደል እየተሸረሸሩ እየተሸረሸሩ እየተሸረሸሩ አሁን በአሁኑ ጊዜ ከሀያ አምስትና ከሰላሳ አመት በላይ የሆኑ እናቶችና አባቶች ቤተ ክርስቲያን ታቦት ለማንገስ ሲመጡ የሚሉት ነገር ያጠጠናል ናቸዋል ግማሾቹ አላወቁትም። ያወቁትም ቢሆን እንደ ተሳሳቱ አድርገው በመገመት እንደውም አንዲት እናት እንደዚህ ወጣቶቹ የሚዘምሩትን መዝሙር መያዝ ባለመቻሌ የድሮ ማይባልም እያላችሁ ይኸው ቤተክርስቲያን መተን ዝምርበንድመለሳልም ብሎኛል መገናኛ እግዚአብሔር አባግኝቻቸው። ስለዚህ ህዝቡ በዚህ ብቻ ሳይሆን በቤተ ክርስቲያኑ በኩል የታቦት ዘፈን ነው ወይም ደግሞ የታቦት መዝሙር የምንለውን አስቀርተነዋል። ይህ ስህተት ነው። በቀደም ነገር ያለው ለአንተ ከ፣ ለምሳሌ በእንቁጣጣሽ አካባቢ ግጫ ነቀላ ላይ ወይም ደግሞ አበባዬ ሆሽ የሚሉት ዘፈን ነበር። बाहर मारा तो ያ የዘመኑን መለወጥ የሚገልጽ የምድሪቱን በአበባ መሸፈን የሚገልጽ ጊዜውን፣ ሁኔታውን፣ ቦታውን ያመጣጠነ መልእክት የሚያስተላልፈውን ሀሳብ ዛሬ ልቁጠን ሸታ ዶሮ ዶሮ የማመየጓሩ ይባል ነበር። ዶ ሃይማኖታዊ ተቃርኖ በምንም ተአምር የለው። ምክንያቱ ክርስቲያን ማለት የማይበላ ማለት አይደለም፣ የሚበላ ነው። በቦታ የተወሰነ ነው፣ በጊዜ የተወሰነ፣ በባህል ውስጥ፣ በቱፊ ውስጥ፣ በታሪክ ውስጥ የሚያልፍ ነው። እነዚህን ነገሮች ጨፈላልቀን ቅርጻ ሳጥተናቸዋል። ስለዚህ እኔ የትምህርት ዓላማ የእውቀት ዓላማ ባህል ባህልን ትውፊትን ማንነትን ከአራሙቻ መጠበቅ ነው እንጂ ባህልም ማጥፋት አይደለም ትውፊትን ማጥፋት ታሪክም ማጥፋት አይደለም እንደው እኔ ሲገባኝ ግጥም ቢሉ መጋቢያ ሀሳቦ እንዳላስረሳኝ ግጥም ቢሉ አሁን ለምሳሌ መዝሙሩን ከሌላ ጋር አደባልቆ ማቅረብ እኮ ይሄ እኮ ስህተት ነው ይሄ ምን ይባላል ስህተት ነው ኦርቶዶክስ ተዋህዶ ቤተክርስቲያን ነው የገጠማት ፈተና አገልግሎቱ በጠቅላላ በወጣቶች እጅ ወደቀ የመዝሙርም የወንጌሉም አገልግሎት በወጣቶቹ እጅ ወደቀ ወጣቶቹ ደግሞ ወጣቶቻቸው ከማደግ ይልቅ በራ የራሳቸው ልክ ቀደው መስፋት ፈለጉ። ስለዚህ ሁሉ ነገር ነውር መሰላቸው። መረጃ ግማሾቹ እውቀት የላቸው ግማሾቹ አንባቢዎች አሉ። ግማሾቹ እነሱ ያልገዛቸው ሁሉ ልክ አይደለም ብለው ደመደሙ እንጂ የነበረውን ነገር በሌላ ነገር መተካት ጥሩ ነው ብዬ አላምንም በግሌ ወደ ዲያቆን ብርሃን ልሂድና፣ ቀደም ሲል ጨዋታ ይባላል ሲሉ ምናልባት ጨዋታ ነው መባል ያለበት እንጂ ዘፈን መባል የለበትም። በሰርግ ጊዜም ዘፈኖች አሉ። ይሄንን በመሳሪያ አቀነባብረው ቢያቀርቡት ዘፈን ይሆናል። ስለዚህ ደግሞ ክልክል ነው ሊባል ነው። ምንድን ነው ጨዋታና ዘፈን ልዩነት አለው ስላሉ ነው። አዎ ምን መሰለህ እኔ አሁን ዘፈን ጥናት ይጠይቃል። ዘፈን በግልጽ በመጽሐፍ ቅዱስ ለምሳሌ የተወገዙባቸው ቦታዎች አሉ። የምናሻሽለው አይደለም። ቅድሜ ሁኔታ ጥሩ አድርገው እንደገለጹት ደግሞ በባህሉ ውስጥ እግዚአብሔር የሚያል ነቀፋቸው አሉ። ክርስቲያኖቹና ለክርስትና የሚያስቡት ማሰባቸው መልካም ሆኖ ግን በወንጌል መርፌ የተተፋላችሁ ግመል ትውጣላችሁ እንደተባለው እንዳይሆን ያ የምንሞግተው ማህበረሰብ ሊተወው የሚገባ በጣም ብዙ አይነት ነገር አለ። ቅድሜ የኔታ እንዳሉት ብዙ አውደ ምሕረት ብዙ ያልተገባን ሰዎች ያዝ ነው እና በአንድ ወቅት ይገርመሃል። ዋናውን አስተምሮ ተትቶ ሌላ ነገር ይያዛል፣ ህዝቡም እዚያ ላይ ይረባረባል። ለምሳሌ ያህል ቡና በኢትዮጵያ ቤተክርስቲያን ያደረሰው ጉዳት ትልቅ ነው ብዬ ነው የማስበው። ትምህርተ ቡና አንዱ ሰው ከውሽማው ቤት ቁጭ ብሎ ቡና ተከልክሏል ይላል። እንግዲህ ዝሙቱን ትቶ ማለት ነው። ትልቁን ነገር ይተወው እና በትንሹ ነገር ሲከራከር ይውላል። ስለዚህ አሁን እኔ ጨዋታ ይባላል ያልኩ አሁን ያልካቸው ግጥሞች ጨዋታ ናቸው፣ ምስጋና ናቸው፣ ደስታ መግለጫ ናቸው። እነዚህ በመሳሪያ ተቀነባብረው ቢዘፈኑስ ሙሽራው ሲገባና ሁለቱ ሲገቡ ሙሽራ የተብሎ ይዜማል፣ ያ በመሳሪያ ይታጀባል። ይሄ ክልክልነቱ ምንድን ነው ለማለት አሁን ይሄ ጨዋታ ነው። ጨዋታ ነው ካልክ አምልኮት አይደለም። በቤተ ክርስቲያን ለእግዚአብሔር የሚቀርብ አምልኮት ስላልሆነ በዚያ ስርዓትና ቀኖና አይገዛም፣ እንደዚያ የሚልም የለም። አንተ ካነሳው ከባህል አንጻር ግን አሁንም ባህላዊ እንደሆነ ቢቀጥል እኔ መርጣለሁ። ታዲያ አሁን ማሲንቆ ዋና በሰሜኑ የሰርግ ማድመቂያ ነው፣ ከበሮ ማድመቂያ ነው። የቤተ ክርስቲያኑም ባይሆን የራሱ የሆነ አሁን በኢትዮጵያ ባህል እስካሁን ባለው የገጠሩ ማህበረሰብ ቀረርሶን ለምሳሌ በምንም መንገድ የሚተካ አይመስለኝም። ስነ ልቡናዊ ማነቃቃቱ ማለት ነው። እንደ ባህል ካነሳ አሁን፣ እንደ ሃይማኖት ከሆነ አይመለከተን። ቤተክርስቲያን፣ ያለ ዘፈን ዳርክ በዘፈን ዳርክ ድግስ ኖረህ አልኖረህ ጉዳያችን አይደለም። ደስታህን ከገለጽክ ግለጽ፣ በቤተክርስቲያን የሚደረገው ማድረግ ነው እንጂ ከዚያ በኋላ ያለው የባህል ጉዳይ ነው። ግን ምንድን ነው የሚያሳዝነው እኮ አሁን ቀደም ሲል መጋቢያ እንዳሉት መድረኩ በወጣቶቹ ሰባኪ ወንጌል ነን በሚሉት ተያዘና እነዚህ ሰዎች ራሳቸው ሲያገቡ ባህሉን የለቀቀ መዝሙር አንድም ጨዋታ ወይም ዘፈን የሌለበት አድርገው ራሳቸው ይዳራሉ። አሁን እንግዲህ እነዚህ ሰባኪ ወንጌል ተብለው መድረክ ላይ የሚቆሙ ናቸው። ህዝቡ እነሱን ያያል። አይ እከሌ ያገባው እንደዚህ ነው። እኔም እንደዚህ ማግባት አለብኝ መንፈሳዊ እንድባል ይባላል። እና የት ላይ ነው ትምህርቱ መሰጠት የሚጀምረው? ማይንገራቸው ለነዚህ ሰዎች እኔና እሺ፣ መጋቢ እኔ በመጀመሪያ ከቅድም ያልኩ ችግር ነው እንግዲህ አይኗን እያወጧት ቅንድቤን አደራለች ይባላል በምሳሌ አባቶቻችን ሲናገሩ እኔ አጠቃላይ አስተሳሰባዊ፣ ቃላዊ፣ ተግባራዊ ለውጥ ማምጣት ሲገባ ሰዎችን ቅድም ወንድማችን እንዳለው ሰው እያማ ሰው እየጠላ ዝሙት እየፈጸመ እያመነዘረ እየዋሸ እየሰረቀ፣ ነገር ግን ጥሩዎቹ ባህሎቹን እንዲጥል የሚደረጉ ስብከቶች አሁን ቅድም ተነግሯል ስለ ቡና የተሰጡ አይነት ትምህርት እኮ ነው የገጠመ ነው። አሁን ቡና የጥንቶቹ እውነተኞቹ ባህታውያን መናነያኑ ጦም እየተሻለ ስላስቸገረ ሐሜት እያመጣ ስላስቸገረ ሱስ እየሆነ ስላስቸገረ አውግዘው ነበር። በኋላ የመጡ አስመሳዮቹ ባህታውያን ለምን ተጠቀሙበት? ስለ ጀበና ስለ ቡና ለማውራት ምዕራፍና ቁጥር አይጠይቅም ወይ ትርጓሜ ቤት ቀን የቤት መግባት አይጠይቅም ዛሬ ባህተን የመጀመሪያ ሰው ቡና ሲጠቅሎ የሚጀምሩት ልክ በዚህ በዘፈኑም ጉዳይ የገጠመን ፈተና ይሄ ነው። አሁን እነዚህ ህዝቦች ተካከላቸው ማን ነው? እኔ ቤተ ክርስቲያኑ ችናት ብዬ አምናለሁ። አሁን በእርግጠኝነት ከዛሬ አስርና አስራ አምስት ዓመት በኋላ ደግሞ ህዝቡ ባህሉ መፈለግ ይጀምራል። የኔ የሚለው ነገር ይፈልጋል። ክርስትና ደግሞ ቅድም እንደነገርኩ ማንነትን ማጥፋት አላማ አይደለም። ማንነትን መደምሰስ አላማ አይደለም። ይህ ሐዋርያትም አላደረጉትም፣ ሊቃውንትም አላደረጉትም። ከዛ በኋላ የተነሱ ዳርክ ሊቃውንትም አላደረጉትም። ስለዚህ እነዚህ ከተማችሁ ሊያስተካክላቸው የሚገባው ቤተ ቤተክርስቲያኒቱ ሀይ፣ እዚህ ጋር ቁሙ፣ ድርሻችሁ እስከዚህ ድረስ ነው። ይሄ የመወሰን መብት የመፍጠር መብት የላችሁም። መቼም የኢትዮጵያ ቤተክርስቲያን ብዙ ጊዜ እንደምናገረው እኔ ተሰርታ ያለቀች ቤተክርስቲያን ናት። የሚጨመርባት፣ የሚቀነስባት፣ የሚጠብ፣ የሚሰፋ፣ የሚከለስ፣ የሚበረዝ ስርአት የላትም፣ አልነበራትም። በዚህ ጉዳይ ደግሞ ህዝቡን በባህልም የመምራት ኃላፊነት ካሸው ላይ ስሎ መቸም የኢትዮጵያ ስነ ጽሁፍ፣ የኢትዮጵያ ኪነ ጥበብ፣ የኢትዮጵያ ሙዚቃ፣ የኢትዮጵያ የኢትዮጵያ ምንድ በጠቅላላ ከሞላ ጎደል የኢትዮጵያ ቤተክርስቲያን ተጽዕኖ ያለበት ነው፣ እናውቀዋለን። ሌሎችም ምሁራን የሚናገሩት ነው። ስለዚህ ተጽዕኖ ፈጣሪነቷን ተጠቅማ ህዝቡ ለኃጢአት እንዳይጋለጥ ለወንጀል እንዳይጋለጥ ለመከፋፈል እንዳይጋለጥ የመስራት ኃላፊነት አለበት። በአንጻሩ ደግሞ ባህሉን የማስጠበቅም ደግሞ በተዘዋዋሪ ኃላፊነት አለበት። ለባህሉ ለትውፊቱ ኃላፊነት ያለባት ቤተክርስቲያን ናትና ህዝቡ ለሚያደርገው ለሚለብሰው፣ ለሚበላው ለሚያደርግ ሁሉ እንቅስቃሴ ሙሉ ኃላፊነት የምትወስድ ቤተክርስቲያን ናት። ስለዚህ እኔህን ማስተካከል የምትችለው ቤተክርስቲያኒቱ ናት ብዬ አምናለች። ዲያቆን ብርሃንስ የማን ነው ይላሉ ኃላፊነቱ? አዲሱና እንግዶቹ የጀመሩትን ለማጠቃለል ይመለሳሉ። ወደ ቀጣዩ ዝግጅት ግን እንላፍ። ቀጥሎ የንጉሡ አክሊሉ መስኮት መከፈት ነው የሚጠባበቀው። ግን አንድ ነገር ልጠይቅህ። ማን እኔን ነው? አዲሱ የቴዎድሮስ ራእይን አስታወስከኝ። ማን ነበር ያ አስሬ እኔን ነው እያለ ልብ የሚያወልቀውና የቴዎድሮስን ጥፊ ሊቀምስ የነበረው ተዋናይ እዚህ አጠገቤ ያለአንተ ማናለና ብለው ሊያልሱት ነበር ለማንኛውም እንደ ቴጌይቱ መልእክተኛ የተጫወተው ታዲያ አዲሱ መለሰ ነው እርሱን አስታወስ ከ እና በል ተጠየቅ እኔን ነው አሉ ጊዜ የለንም አስሬ እኔን ነው አትበል ይልቅ አሁን ወቅቱ የምንድን ነው የክረምት በጋ መጸው ጸደይ ሀጋይ ወይስ ምን እኔ እንደው ለልነበረ ይቅርታ፣ አዲሱ ንጉሴን ንጠየቀው። እባክህ ቀጥል ልጄ ንጉሴ። በቅድሚያ ግን ሰላም ላንተ ይሁን አዲሱና ሉላ። እናንተም እንደምታውቁት በትርፍ ጊዜያችሁም እንደምትከታተሉት የአውሮፓ እግር ኳስ የዝውውር መስኮት ከተዘጋ ሰነበተ። የእኔውም መስኮት ግን ዛሬም ተከፈተ፣ ገባሁ። የገባሁትም የውሃ ባህሪ ሰልጥኖበትና አይሎበት ያለፈውን የክረምቱን ወቅት አሳልፌ የነፋስ ባህሪ የሚሰለጥንበትንና የሚያይልበትን መፀው የተሰኘውን የዓመቱን መጀመሪያ ክፍለ ዘመን ይዤ ነው። መፀው ካለፈው መስከረም 25 ቀን ጀምሮ እስከ ታህሳስ 25 ቀን ድረስ አእምሮና ተሞሽሮ ተከብሮና ተዘክሮ ደምቆና አሸብርቆ ከክፍለ ዘመናት ልቆ ለመጪዎቹ ዘጠና አንድ ቀናት አብሮን ይቆያል ማለት ነው። አንዳንዶች ይህን ክፍለ ዘመን መጸው ሳይሆን ጸደይ ነው ይላሉ። ጉንጫ አልፋ ክርክርም ያካሂዳሉ። አባትም ጽፈውታል። ያው መጾም ነው አሁን ያለው የሚመጣው። ከክረምት ቀጥለው ጸደይ የሚባለው ከሴኔ ከክረምት መግቢያ ከበጋ በኋላ የሚመጣ ነው። ቅዱስ ያሬድም እንዳወጣው ወቅቶቹ ሲተነትን ያሁኑ መጾም ነው። እርግጥ ዘመነ ጽጌ ይለዋል እሱ ያው እንደምታውቀው አሁን በኋላ ከሀያ ስድስት በኋላ ዘመነ ጽጌም ይለዋል። ግን ጸደይ የሚባለው ከበጋና በክረምት መካከል ያለው ነው። ሌላ በትግርኛ እንኳን ሌላ ንደ ሀንደ ጸዲኹም ነው የሚባለው፣ እንደ ጸደይ እንዴት እንኳን አሳለፋችሁ፣ ወይም እንዴት አሳለፋችሁ ይባላል። ከግዙ ጋራ ይመሳሰላልና ጸደይ የሚባለው የበልጉ ወቅት ወቅት ማለት ነው። ጥሩ አመጣሁ። የበልጉ ወቅት ነው ጸደይ የሚባለው። ስለዚህ ካለማወቅ ነው እንጂ አሁኑ ከክረምት ቀጥሎ ያለው መጸው ነው ማለት ነው። መጸው ምንድን ነው? እስቲ ምንድን ነው የሚሰጠው? ምንድን ነው ከሌሎቹ የተለየ ጸጋ ሀብት ያለው መጸው? መጸው የፍሬ ወቅት ነው። እንግዲህ ያው እስከ ታህሳስ ሀያ አምስት ያለው እንደምታውቀው የፍሬ ወቅት ነው። ከዛ በኋላ ውቅ ያ የሚጀምረው በድሮ በአሁኑ ጊዜ ሳይሆን በድሮ እህል የሚወቀው ከዛ በኋላ ይሄ የአጨዳ ወቅት ነው መጸው። ባጭር ባጭሩ ክረምት ሲያልፍ አጨዳ ነው የሚመጣው። የአጨዳ ገበሬው እህሉ የሚሰበሰብበት ከዝናብም፣ ከዕዋፍም ከሌሎቹም ነገሮች ተርፎ አዝመራው የሚሰበሰብበት ስለሆነ የአዝመራ መሰብሰቢያ ወቅት ነው። በዚህ በክረምቱ የሆነ ሁሉ ማለት ነው። ያው አሁን የአዝመራ መሰብሰብ፣ መጸው የአዝመራ መሰብሰቢያ ወቅት ነው። ከዛ በኋላ እንግዲህ ወደ በጋ ስንመጣ እህል ይወቃል ማለት ነው አዝመራው ይከተታል ወደ ጎተራው ማለት ነው። አሁን ግን በአጭሩ የመሰብሰቢያ መጸው የአዝመራው መሰብሰቢያ ወቅት ነው። መልካም ካህሳይ የማትበላ ወፍ ይላል። አሰፋ ባተ ወፌ ሆይ ብረሪ እያለ ይዘፍናል። ማሐሙድ አህመድም ወፌ ላላ እኔና አንቺ ሌላ የሚል ዘፈንም ነበረ። አለም የመስቀል ወፍና የአደይ አበባ ቀጠሮ እንዳላቸው መስከረም ሲጠባ ብለው መጋቤ ሚስጢር መንግስቱ ለማም በአማርኛ ተቀኝተዋል። ንገሪኝ የመስቀል ወፍ፣ ስለ አንቺ ይጨነቃለሁ፣ ህልውናሽን እንጂ መኖርሽን ታውቃለሁ። የዓለም ገጣሚ ነበረ በዓሉ ግርማ፣ ኦሮማይ በተሰኘው መጽሐፉ ሮማን የማለዳ ወፍ ናት ይላል። እንዲህ እንዲህ እየተባለ አዕዋፋትና ሌሎችም ፍቅራቸውን የሚያዳብሩበት የጫጉላ ቤታቸውን የሚያሳምሩበት ከአልጋ የሚወድቁበት ይኸው የያዝነው የመፀው ክፍለ ዘመን ነው። በእንስሳት ዓለም ከወሰድ ደግሞ የተራኮ ወቅት ነው ማለት ለምሳሌ የጥቅምት ወይፈን እንኳን ይባላል። አይደለም ጥገበኛ ሰው ሲያጋጥም ይጠግባሉ እና አንጸራዊ በሬውም አይታረስም ያኔ የሳር እሸቱ በልተዋል። ቃርሚያው አለ እንደፈለገው ውሃው አለ፣ የጠራ ውሃ። ስለዚህ ከአዋፍ ጀምሮ እንስሳት ያኔ ሙሽርነት ጊዜች ነው፣ የግንኙነት ወቅት ነው። ሰው የሰው ሰርግ ከመሆን በፊት የእንስሳት ሰርግ መጸው ጊዜ ነው። አመሰግናለሁ። ካሳይ ገብረ እግዚአብሔር። ይህ ክፍለ ዘመን ደጋግመን እንዳልነው መጸው የአበባ፣ የፍሬ፣ የነፋስም ወቅት ነው። ስለዚህ የነፋስ ጉዳይ ብዙ ያነጋግረናልና ምናልባትም በሌላ ጊዜ በሰፊው የምመለስበት ይሆናል። የዛሬ አስራ አምስት ቀን ግን ያሳለፍነው ክረምት በወይንና በበለስ ላይ እንዴት እንደ ሳቀና እንደ ተሳለቀ ስቆና ተሳልቆም ክረምቱን እንዴት እንዳሳለፈ ላጫውታችሁ ቃል ገብቼ ለዛሬ በዚሁ እሰናበታለሁ። አዲሱ ቀደም ብለን የጀመርነው ፕሮግራም ዲያቆን ብርሃንስ የማን ነው ይላሉ። ኃላፊነቱ እርስዎ እንግዲህ፣ ሰባኪ ወንጌልም ነዎት። አንዱ ያንተ ነው። ይሄው እየሰራ ነው መድረኩን እየፈጠርክ ነው። የሁላችንም ነው ስራው፣ የሁላችንም ነው። እኔ በሰሜን በአይኔም አይቻለሁ። አንዳንድ ጊዜ እንደዚህ ያል ጥያቄ ሲያነሱ ሊቃውንቱ ይሄ እንደዚህ ነው፣ ተዋቸው፣ ቤተሰብ ይጫወትበት ይላሉ። ወጣቶቹም ያከብራሉ፣ ይጫወታሉ። ብዙ መንፈሳዊ በተክሊል በስጋው ደግሞ የተደረጉ ሰርጎች ላይ ይህ ቤተሰብ ሲጫወት አይቻለሁ። እኔም ያየሁትን ከተማ ገብቼ መደናገር ሲፈጠር እንዴ ተጫወቱ፣ ማንከለከላችሁ እያልኩ እንዲጫወቱ አድርጊያለሁ። እና እንዲህ እያል እንቀጥላለን። ኑ፣ ተነሱ፣ ዝፈኑ አለ። እኔ በቤተሰብ ተነስቶ ሲጫወት ግን አልከለክልም። ለምን ግን እሱ ላይ እንደው አንድ ነገር ለምን ለምን ተጫዋቱ የእኛ በመድረክ ላይ የምንቆምበት አላማ ያን ወንጀሉ ማስፋፋት ነው እንጂ ባህሉ እንደ የማፍረስ አላማ የለንም። እንዳሉት ሁኔታ እንደዛ የለንም። ማፍረስ አላማ የላችሁም፣ ግን የመገንባትና እንዳይቀር፣ ይቅርታ ባህሉ፣ መምህር ግን አንሆን ባህል የማፍረስ አላማ የላችሁም አውቃለሁ፣ ግን ባህሉ እንዳይፈርስ፣ ባህሉ እንዳይቀር የማስታወስ የማስተማር ኃላፊነት ግን አለባችሁ፣ በደንብ ታዲያ፣ ጨዋታ አልባ ሰርግ ስታዩ ዝም ለምን ትላላችሁ? ነው ደግሞ ምን አለ መሰለህ፣ አንድ አዲሱ፣ አንድ ጊዜ የምትረዳኝ ይህን የሰርግን ብቻ አሁን በምንፈልገው አትወሰደው እንጂ፣ ደግሞ ሌላ ጊዜ ምን ይሆን አልመሰለህ፣ ደግሞ ባህልን ደግሞ ዶክትሪን ያደርግና ደግሞ የሚያስቸግርህ ነው ደግሞ በሌላ አዘ በቤተ ክርስቲያን ያን ባህል ልክ ሥርዓት አምልኮ አድርጎ ካልተፈጸመ እንዲህ ካልሆነም ደግሞ ብሎ ደግሞ ወደ ቤተ መቅደስ በባህሉ ውስጥ ብቻ አይደለም የሚረብሽ ባህሉ ደግሞ ቤተ ክርስቲያን ውስጥ እንዲመጣ እና ደግሞ ይረብሻል። በሁለቱም አቅጣጫ አንድ ጥያቄ ለእርስዎ ሳላቀርብ መሄድ አልፈልግም። ግን ወደሚቀጥለው ጥያቄ ይሄንን ሰርግ ላይ ጨዋታ ወይም ዘፈን እንዲቀር እንደው የህግ ያህል የህግ ያህል ደንግጎ ያወጣብን ማህበረ ቅዱሳን ነው የሚል ሐሜት አለ። ግልጽ ያርጉልኝ። ቀደም ሲል ተናግረዋል። በእርግጥ በግልጽ ማህበረ ቅዱሳን በሚዲያው እንደዚህ ያለ የቤተሰብ ዘፈን ጨዋታ አይከለከልም ከሃይማኖትም ጋር ተቃርኖ የለውም ብሎ ያወጣው በዘጠና አንድ ዓመት እንዳመተምረት ነው ቀድሞ ብለውኛል። እሺ ግን አንዳንድ ሰዎች ምን ያደርጉ ያሉ ይመስልሃል? የሚመስለኝ እኔ የሚመስለኝ አሁን ከአነጋገርህ ስረዳው አንደኛ ብዙ ወጣቶችን እንደዚህ አድርገው አጽንተው ሲከራከሩ ማህበረ ቅዱሳን ናቸው ብሎ የመፈረች፣ ሁለተኛ ደግሞ ራሱ የማህበረ ቅዱሳን አባል የሆነና በህሊናው ውስጥ በሳለ በራሱ መረዳት እንደዚህ መሆን አለበት ብሎ የሚከራከር ይኖራል። እንደዚህ ያለ ቢኖር ደግሞ ነገሩን የማህበር አያሰኘውም ሊያስሰኘውም አይችልም። እንዲህ ያሉ ሰዎች በገዳምም ስለሚኖሩ ማለት ነው። አሁን ቅድም የኔታም እንዳነሷቸው እኮ በባህታዊ ስም እኮ ብዙ ስተት ትምህርት የሚሰጡ ሰዎች አሉ። እነዚያ ሰዎች ገዳማትንም ባህታዊ ያለንም አያስነቀፉ መለየት የቤተክርስቲያኒቱ ስራ ሆኖ ማለት ነው። እንዲህ ያለ ሁልጊዜ የሚኖር ስለሆነ ከሰርጉ ጋር የተያዘ ግን ደግሞ ሁለታችሁም እንደምታውቁት ሚዜዎች ይመረጣሉ። እንግዲህ እኔ በእኔ እድሜ የሚያውቀው ሴቷም ሶስት ወንዱም ሶስት ሚዜ ሲመርጥ ነው። ዛሬ ስድስት ስድስት አለ፣ አራት አራት አለ። በቅርብ አስራ ሁለት ሚዜዎች አይቻለሁ። ምን ይሆን ይሄ? ስለ ሚዜ ምን ተገንዝባችኋል? ምን ታዝባችኋል? መጋቤ እኔ አዲሱ አሁንም እኔ የምናገረው ነገር ቅድም የነገርኩህን ነው። እኔ ባህሉ ከክርስትናው ጋራ እንዳይጣላ እንደማይጣላ የመንገድ ኃላፊነት አለበት እንዳልኩህ፣ ማንኛውም ነገር አንድ ክርስቲያን አበላሉን፣ አጠጣጡን፣ አረማመዱን፣ አነጋገሩን፣ አጠቃላይ ትዳሩን፣ ኑሮውን ሁሉ በክርስትናው መለካት አለበት እንጂ ክርስትናው በሱ ኑሮ ሊለካ አይገባም። አሁን ባህሉ እኛ ማረጋገጫ ለህዝብ መስጠት የምንችለው ሚዜ አስራ ሁለት ይሁን ሀያ አራት ይሁን አስራ አምስት ይሁን የሚለውን አይደለም። በአጠቃላይ ግን እዚህ ላይ የሚያደርጋቸው ክንዋኔዎች በጠቅላላ ከሀይማኖት ጋር እንደማይጣሉ ማረጋገጫ መስጠት ግን እንችላለን። የእኛ ስራ የሚሆነው ማለት ነው፣ አሁን ባለው ሁኔታ። ምክንያቱም አሁን ይሄ ውይይት ገና የሚያነደው ሳት አለ፣ የሚያቀጣጥለው ሳት አለ። ብዙ ሰዎች እንደ የግል ፍላጎታቸው እየተረጎሙ የግል አስተሳሰባቸውን ከእምነታቸው ጋር እየሰፉ ሌላው ማለበስ የሚፈልጉ ሰዎች አሉ። ስለዚህ ባህሉ ከሃይማኖት ጋር ይጣላሉ ወይ አይጣላም? ምክንያቱም ቅድም ወንድማችን እንደነገረ በመጽሐፍ ቅዱስ ውስጥ የባልና የሚስት ግንኙነት በብሉ ኪዳን የእግዚአብሔርና የእስራኤል ግንኙነት ተደርጎ ተወስዷል። በሐዲስ ኪዳን የክርስቶስና የክርስቶስ የቤተክርስቲያን ምሳሌ ተወስዷል። በዘመነ ሊቃውንት ደግሞ የመለኮትና የስጋ ተዋህዶ ምሳሌ አድርገው ተወስደውታል። በሰርግ ቤት የሚከናወኑትን ነገሮች ለምሳሌ ፍሪዳውን፣ የሚበላውን፣ የሚጠጣውን። በሰርግ ቤት አራት ነገር ይከናወናል። በሙሽራውና ሙሽሪት ይዋሃዱበታል። የሙሽራው ዘመድና ዘመዶችና የሙሽሪት ዘመዶች ይተዋወቁበታል። ባይድ ናቸው እንግዲህ ሰው መቼም እህቱን አያገባም። ባይድ ነው የሚያገባው አንድ የተለየ ትውልድ ወደዛ ቤት እየገባ ነውና እነዛ እነዚ በዛ ቀን ይተዋወቃሉ። ሶስተኛ በሰርግ ቤት ዘፈን ጨዋታ ይደረጋል ቅድም እንደተባለው አይነት ልክ ሀሳባቸውን የሚገልጡበት ግጥም ሊሆን ይችላል፣ ዜማ ሊሆን ይችላል። የተለያየ የሚገልጡበት ነው። እንደየ ባህሉ የተለያየ ነው። ሌላው መብል መጠጥ አለ ተው መብል መጠጡ ምሳሌ አድርጎ ባለቤቱ ተናግሯል። በቃና ዘገሊላ ሰርግ ቤትም ወይኑ ውሃውን ወይን አድርጓል። አሁን አሁን የመጡ ሰዎች እኮ ሰርጋቸውን በለስላሳ የሚያደርጉ ሰዎች ገጥሞናል፣ ውሃ የሚያደርጉ ማስተቀኝ። እኛ እርማት የምንሰጠው ክርስትናው ከዚህ ጋር ባህሉ ይጣላ ላይጣላ ማረጋገጫ ስጡ የሚል ሰው ካለ ልክ እኛ የለም፣ በሰርግ ቤት ባለቤቱ ተገኝቷል፣ ውሃውን ወይን አድርጓል፣ ባርኳል ነገር እያንዳንዱ የሚበላው የሚጠጣው፣ የሚከናወነው ነገር ግን ክርስትናን ሊያጠፋ ክርስትናን ሊያፈርስ ክርስትናን ሊያጠለሽና ሊያበላሽ አይገባውም። ምን ብለን ማረጋገጫ ትምህርት እንሰጣለን። ከዛ በተረፈ ግን በእያንዳንዱ ባህል ውስጥ እየገባን መቸም በየዘመኑ መቸም ብዙ ነገሮች ይቀየራሉ። አሁን ጊዜ ድሮ ሶስት ነበር፣ አሁን አስር ሆነ፣ አሁን አስራ ሁለት ሆነ። እንግዲህ ሰው እየበዛበት ሲመጣ መቶ ምን ያደርገው ይችላል በጊዜው ጊዜ ምና በእያንዳንዱ ጉዳይ ላይ ገብተን ትንታኔ መስጠትና ይህን የማስፋፋት እውነቱን ለመናገር የእኛ ስራ ነው ብዬ አላት። እኔ እንደው ይሄን ያነሳሁት ለምንድን ነው አንደኛ ነገር አዲስ የመጣ ነገር በመሆኑ ይሄ ደግሞ በብዛት የሚታየው በወጣት አማኞች ዘንድ በመሆኑ እናንተ ደግሞ የእምነቱ ሊቃውንት ስለሆናችሁ ነው ወደዛ የመጣሁት እንጂ የባህል ጠባቂ ናችሁ ለማለት ብቻ አይደለም። ባህልም አጠቃላይ ችግራችንም ነው። አዲሱ በጣም ይቅርታ አላቋርጥህና፣ እንደው በአጋጣሚ አሁን ሚዲያው ላይ ዛሬ የሰርጉን ጉዳይ አነሳህ እንጂ አንተ በጣም ብዙ ነገሮቻችን ባለፉት ሰላሳና አርባ ዓመታት፣ በተለይ ባለፉት አስርና አስራ አምስት ዓመታት ውስጥ ያጣናቸው በጣም ብዙ ነገር ነው። ንግድ ቤት ስያሜ ጀምሮ ከተራው ነገር ተነስተው እኮ ነው። አሁን አዲስ አበባ ላይ የካፌዎቹ ስያሜ፣ የሻይ ቤቶቹ ስያሜ፣ የጸጉር ቤቶቹ ስያሜ የሚገርም ነገር ጽዳታቸውን እያወቅ ነው። ግን ለንደን ጸጉር ቤት ሊል ይችላል፣ ወይም ፓሪስ ጸጉር ቤት ሊል ይችላል። ንጽህናቸውን ፓሪስ ደረጃ ከማድረስ ስማቸውን ፓሪስ ያደረሱ ሰዎች እናውቃለን። ስለዚህ ችግራችን ይሄ ብቻ አይደለም፤ አጠቃላይ ዓለም አቀፍ የባህል ወረራ አደጋ ገጥሞናል ብዬ አምናለሁ። ልክ ነው። ብቻን ደግሜ ለማጠናከር ብርሃን ዲያቆን ብርሃን እመጣለሁ። ግን ይሄን ያመጣሁት ምንድን ነው የሚበዛው በቤተ ክርስቲያን ወጣቶች ዘንድ ስለሆነ እናንተ ለቤተ ክርስቲያኒቱ ቅርብ ስለሆናችሁ ሊነገራቸው ይገባል ነው ከእናንተ አንደበት መነገሩ መልካም ለዚህ ነው ዲያቆን ብርሃን ሊጨምሩ የፈለጉት ያለ መስ ሚዜን በተመለከተ ሚዜ ነገር አንተም ሶስት ሶስት አልክ እንጂ አሁን እኔ የሴት ሚዜ አላውቅም ባደግኩበት ማህበረሰብ ሚዜ ያለው የወንድ ብቻ ነው ቁጥሩ ደግሞ እንደ ሀያ አራትም ሰላሳም ሊሆን ይችላል ገጠር ነው በበቅሎ ሄደህ ነው የምታመጣው በወንጀልም እንግዲህ ዮሀንስን ሚዜ ብሎታል የኔታ እንዳሉት ራሱ ሚዜ አድርጎ ቆጥሯል። ሚዜ ወንድ ነው የማውቀው፣ ግን ከተማ ስገባ የሴት አየው። በሰሜን ኢትዮጵያ ባደኩበት ግን የሴት ሚዜ የለም፣ የወንድ ግን ሚዜዎች አሉ። ስር ሚዜ የሚባል ደግሞ ዋናው ደግሞ አለ። የሙሽራው አስራት እንትን የሚሆን እንደው ብዙ ባህል አለው። የሰርግን ወደዋለሁ፣ የገጠሩን ባህል በእውነቱ በኢትዮጵያ ሁኔታ በመቼውም ጊዜ አስተውለህ ካየኸው ባህልህ ወሳኝ ነው እና መነሻ የሚያደርጓቸው ነገሮች አሉ። አንዱ ሃይማኖት ነው፣ ምንም ጥርጥር የለም። አይ ነው ባህል ሃይማኖት ይመነጫል ማለት ግን በሃይማኖት ይዳኛል ማለት አይደለም። አይዳኝ ተፈጥሯዊ ነው፣ ሰባዊ ነው፣ ሰዋዊ ነው እንጂ ብዙ አዳዲሶች ነገሮች ተቀብለናል። እየሄዱም ነው ተሟግተንም አንጨር። ትምህርት ሲኖር የሆነ ነገር ሲኖር የባህል ለውጥ ሁል ጊዜ ተፈጥሯዊ ነው። ይገርማል። ሊለወጥ ይችላል፣ ግን በሚጠቅም መንገድ መሆን አለበት። ያ የሚጠቅም መንገድ ከሃይማኖት ሊመጣ ይችላል ከውጭ ሊመጣ ይችላል። እውነቱን ለመናገር አሁን ሰርግ ትልቅ ጉዳይ ነው ያነሳኸው አንተ። አንድ ነገር ጨምሬ ይህን ይጨርሳለሁ። በዚህ እንደምትሰማው ዕለተ ኃይል የምትባላለች እኔኔ የሚተረጉሟት ሊቃውንት የእኛ ሊቃውንት ሶስት ዕለተ ኃይላት አሉት ይላል። እነዚህ ዕለተ ኃይላት ዕለተ ልደቱ ዕለተ ሞቱና በዓለም የሚኖር ከሆነ ዕለተ ሰርጉ ናቸው። ልደቱ ከዓለም ማህፀን ወደዚህ ዓለም የሚመጣበት ነው። ሞቱም ከዚህ ዓለም ወደዚህ ዓለም የሚሄድበት ስለሆኑ ሁለቱም ዕለተ ኃይላት ናት። ዕለተ ሰርጉ ግን በጣም ይገርማል ሁለትነት ወደ አንድነት የሚመጣበት ከሶስት ሁለት ኃይላት የምትበልጠው የጋብቻ ሁለት ናት ይላሉ። ለምንድን ነው? በልደቱም፣ ሌሎቹ ይደሰታሉ። ራሱ እንዲያውም ያለቅሳል አያውቅም። በሞቱ እንግዲህ ወደ ግህር ይቀርባል፣ ሌሎቹ ያለቅሳሉ። ራሱ መርጦ ወድዶ የሚሳተፍበት ቢኖር ሰርጉ ነው። ሰርጉ ስለዚህ ሰርጉ ላይ ጥሩ በሆነ ሊያስታውስ በሚችል ላይጸጽተው በሚችል ደስታውን በሚገልጥበት መንገድ ሊያደርገው ይገባል። ይህን ሲያደርግ ግን ነባር የማህበረሰብ ስሪት ጋር ባይጣላ በቃ የተለየ ቢያስመስለውም አይጠቅመውም። ሌላም ደግሞ እንደው እንደዚህ ብናደርገው አይጠቅም ሳይን ተካፈሉ ካለ ሌላውም ሰው ደስታውን እንዲካፈል ደግሞ መፍጠር አለበት። አሁን ጨዋታ የደስታ ነው፣ ሌላ ምን ይሆን? በማክበርም ነው እንደውም ታያል። ጉዶ የቤተ ዘመዱ እየተባለ ብዙ ግጥሞች አሉ። እና እነዚያን በቅድም ባለው በጨዋታ ያ ሁሉ ደስታ በጣም ብዙ እንደ ተውኔት ሁሉ አለው እኮ የገጠዊ ይገርምሃል፣ ድራማ የሚመስል ነገር እኔ የማውቀው አሁን ጊዜው ስለማይበቃ ነው እንጂ ብዙ ነገር አለው። በካህናቱም ብትለው በምኑም እና እንደዚያ ባህል ልክ ነው መጠበቅ አለበት፣ መኖር አለበት፣ መደሰትም አለበት። ሰውም የሚያርፈው የብዙ ዘመን ሳቅ ጨዋታ ማግኘው ነው። ከልብ የሚሆንም ፍቅር የሚገለጽበት ስለሆነ ደግሞ አንድ ማህበረሰብ የሚዋህደውም በዚህ መንገድ የቤተዘመዱ ቢሉ፣ በእውነቱ እኔ አባቴ ካህን ናቸው ወይም ነበሩ። ትልልቅ ወንድሞች እህቶች ሲያገቡ ተነስተው እስክሳ ብለዋል። የቤተ ዘመዱ ሲባል አዛውንቱ፣ ሽማግሌዎቹ፣ አሮጊቶች ተነስተው በእውነቱ እልል ብለው የሚያጨበጭቡበት ነው እና ይሄን ይሄንን ያስቀሩብን ወገኖች በእውነቱ መልካም አላደረጉም ነው የምለውና እኔ ከእናንተ ይሄ ምክር መምጣቱ በጣም ጥሩ ነው። እንደተባለው ሌሎች ሀሳቦችም ክርክሮችም ሊያስነሳ ይችላል እናቀርባለን ለእናንተ ግን እግዚአብሔር ይስጥልኝ። እንደውም የሚጨመር ነገር ካለ እኔም አሁን እሱ እንዳለው ወንድማችን እንዳለው ማህበረሰብ የሚሰራው በሃይማኖት ብቻ አይደለም ሃይማኖቱ በሚደግፋቸው በሚቀበላቸው ባህሎ ጭምር ነው። ማህበረሰብ የሚሰራው በቤተ ክርስቲያን በኩል የሚያልፍበት ስርአት እንደዋለ ስንት ሰው ይቀድስ፣ ስንት ቄስ ይቀድስ፣ ስንት ሰዓት ይቀደስ፣ የስርአት ነው። አሁን የሚገርም ነገር የዛሬ ስድስት ወር አካባቢ አንድ ጭቅጭቅ ተነስቶ ነበር። ቡና አፍልቶ፣ ቄጠማ ጎዝጉዞ፣ ጣና ጭሶ፣ ፈንድሻ ፈንድቶ፣ ቡና ቁርስ አቅርቦ መብላት በዳምን እኮ ነው ብሎ ተከራክረው መጡ። እኔ ጋር ሁለት ሴቶች በጣም ያሳዝናል። አሁን ይሄ በምንም ተአምር ቄጠማው ያይን ምግብ ነው፣ እጣኑ የአፍንጫ ምግብ ነው፣ ቡናው ማነቃቂያ ነው። ቡና ቁርሱ እዛው ተበልቶ ያልቃል። ፈንድሻው እዛው ፈንድቶ ተበልቶ ታይቶ ያልቃል። እዛው በጀበናው ዙሪያ በቡናው ዙሪያ የሚጠናቀቀውን ስነ ወጥቶ ከሃይማኖት ጋር ከወንጌል ጋር ከክርስቶስ ጋር አጣብቀው የሚላተሙ ሰዎች ገጥሟል። እኔ ብዙ ጊዜ የምናገረው ምንድን ነው? ክርስትና እውቀትም ስሜትም ያለው ህይወት ነው። በመጀመሪያ ደረጃ ቅድም እንዳልኩ ሰዎች ነን፣ ሀገር አለን፣ ህዝብ አለን። ለምሳሌ አትግደል ብሏል እኮ እግዚአብሔር። እግዚአብሔር አትግደል ብሎኛል እና ጥላት ሲመጣ እጅር አጣጥፈ ሀገር ስትወረዝ ብለ ተቀመጥ የሚል የለም። እሱ ብዙ ቦታ ይወስደናል። እሺ፣ የሚገርም ነገር በመጽሐፍ ቅዱስ እኮ ሳወል እኮ ከመንግስቱ የተባረረው ባለመግደሉ እኮ ነው። ስለዚህ እኔ በእውቀት ታግዘን በንባብ ታግዘን በትልልቁ ነ በወጣቶቹ ሳይሆን ገና ሩጦ ባልጠገቡ ወጣቶች ብያኔ ሰውን መመራት ያለብን። ብዙ ሊቃውንት ያሉባት ቤተ ክርስቲያናት፣ ብዙ ሽማግሌዎች ያሉባት ቤተ ክርስቲያናት ቢናገሩ የሚሰሙ በባህል ውስጥ ያለፉ በሃይማኖትም ውስጥ ያለፉ እውቀቱም ልምዱም እድሜውም ያላቸው ሰዎች አሉና እነዛ እነዛ እየተጠየቁ እኛ እንኳ ብናጠፋ፣ እኔ ባጠፋ ወይም መምህር ብርሃኑ ቢያጠፋ የሚገጹ ሽማግሌዎች አሉ። በሚ በእውቀታቸውም የምናከብራቸው በእድሜያቸው የምናከብረው ኦርቶዶክስ ተዋሕዶ ቤተ ክርስቲያን አንድም ባህል ከክርስትና እንደማይጋጭ ማረጋገጫ መስጠት እንጂ ባህልን የማጥፋት አላማ የላትም። በእኔ ሲገባኝ ሊኖራትም አይገባም፣ የባህል ምንጭ ነችና። በጣም አመሰግናለሁ ሁለታችሁንም። መምህር ብርሃን አድማስ ከአዲስ አበባ እዚህ ደግሞ ረፍት ላይ የሚገኙት ከአዲስ አበባ መጋቤ ሐዲስ እሸቱ ዓለማየሁ እግዚአብሔር ያክብርልኝ። እንግዲህ በቤተክርስቲያን አነጋገር ደግሞ ቃለ ሕይወት ያሰማልኝ ይላለሁ። እግዚአብሔር ይስጥልኝ። አንተም ይህንን ነገር ርዕስ አድርገህ በማንሳትህና መታረም ያለበት እንዲታረም፣ መቀጠል ያለበት እንዲቀጥል የራስን አስተዋጽኦ በማድረግህ አንተንም የመስሪያ ቤትንም እናመሰግናለን። ይህ ሁኔታ ለእኔም ይወሰድልኝ። እግዚአብሔር ይስጥልኝ። አዲሱ እንግዶችና አዲሱ አንተንም እናመሰግናለን። በሰርግ ይዘፈናል ወይስ ይዘምራል ስንል እረ ኢትዮጵያዊ ባህል ተናደ ቀረ ተቀየረ ተረሳ ስንል የትናንት ቅዳሜ ሳምንት ታዲያ ጋብቻዋን ያከበረችው ወጣት ኢትዮጵያዊት ደግሞ ከአርቲስት ይሁኔ በላይ ጋር ሰከን በሉ ስትል አመሸች። ምን አሳሰበሽ ብለህ ነው እንግዲህ አዲሱ ያነጋገርካት። ወደ ዝግጅቱ እንሻገር ተናስተለኝ። እንኳን አደረሰሽ፣ እንኳን ደስ ያለሽ። አሜን እግዚአብሔር እንደዚህ ሰው መሰማቱን አልገባኝም። ትልቅ ሰርግ ተደግሶ እንዴት አይሰማም ብልሽ አሰብሽ? የሰው ስሜት እንደዚህ ይሆናል ብያል አልገመትኩኝም። በምን አሰብሽው? አንቺ ግን ይሄንን እኔ ማተቃጥዬ እኮ ነው አንጀቴ እርር ብሎ። ምን ላድርግ? ምን ምንም እኮ የማደርገው ነገር የለም። ያው ይወጣል፣ ሰልፍ ይወጣል፣ ይኬዳል። በንጋታውም ስንነሳ እንደዚህ ሞት ነው የምትሰማው፣ ሞት ነው የምትሰማው። ዝም ብዬሽ ነው አሁን ተነስቼ ም እራሱ ጫጉላሊን ግን ብትል ደግሞ የባለቤቴንም እንትን መጠበቅ አለብኝ። ስሜት መጠበቅ አለብሽ። ልክ ነው። ስሜት መጠበቅ አለብኝ። አንተም መኖር አለብኝ፣ ግን እንዴት እንትን ሚያቃጥልኝ እኔ እንጃ። ጉልበት ምንድን ነው? በቃ የያን ሳ ምን ምን ላድርግ ብለህ ነው ተቀምጠህ? ስንት ጊዜ ስንት ቀን ያለቀስኩት እስቲል አሁንም ነው ማለት ሁ በቃ ምን ላርግ ነው እንደዛ ወጣ በቃ። ከኔ ያነሱ ልጆች ተነስተው አሁንም ባዶ እጃቸውን እየሄዱ በስናይፐር ሻት እየተደረጉ እንደዛ ሲሞቱ ምን ምን ትለዋለህ? ኢሜጂስ ሂውመን የሆነ ሁሉ ፊል ሊያደርገው የሚገባ በቃ እና ከመለጠፍ ውጭ ከፌስቡክ ላይ ከማውራት ውጭ ምንም በአቅሜ የማደርገው ነገር የለም። እና ብስጭት ስል ነው የከረምኩት። እና ዋይናት ይሄንን ይሄን ዘፈን ስማ። እኔ እንዲያውም ዘፈን ብዙ እንትን አደለሁኝም አድናቂ አደለሁኝም፣ ግን ይሄንን ዘፈን ስሰማ በጣም በቃ ትክክለኛውን መልዕክት ያዘለ ነው። ይሄንን ዘፈን አይ ቲንክ ከሶስት ወር በፊት ምናምን ነው የወጣው አደለ? ዘፈኑ እንደዛ ግድብ ነው ብዙ ሩቅ አደለም። አው እና በቃ ስሰማው በጣም በቃ እያለቀስኩኝ። በተለይ ስራ ሲሄድ እሱን እየሰማሁ ነው የሚሄደው እና በቃ ዲፕሬሽን ውስጥ እየከተተኝ ነው የነበረው። እሱ ስሰማ ደግሞ ሞትን በማይበት ጊዜ ከዛ ጠናሁት ማለት ነው። ሁለት ቀን አልወሰደብኝም ግጥሙን በቃል ያጠናሽ። ለሌላ ነገር እንደዚህ የምፈጠን አይመስለኝም። ግጥሙን በሁለት ቀን ነው ብቻ ይቻልኩ። ስትዘፍኝ ትታያለሽ ቪዲዮ ላይ እኮ በደንብ ግን መጀመሪያ ሀሳቡን እንዴት፣ መቼ ነው የወሰንሽው ለሰርጌ ይሄን እመርጣለሁ ያልሽው መቼ አካባቢ ልበል? ማለቱም ገና ሰርጌ ለነገሩ ያሰብኩት ኦልሞስት የስድስት ወር ሰርግ ነው ሰርጌ። እሺ። እና በቃ ያው እየተባባሰ እየተባባሰ መሄድ ጀመረ፣ ችግሩ ሞቱ፣ ሀዘኑ እየበዛ መጣ። ይህንን ያሰብኩት አንድ እናት ልጃቸው ሬሳ ላይ ተቀመጡ የተባለ ቪኦኤ ላይ ነበር ያዳመጥኩት፣ እናቴ ስለምታዳምጥ በብዛት ያኔ ነው ከእናቴ ጋር ስሰማ በቃ በጣም አንጀቴ ያኔ ነው የተቃጠለው እና ይሄን ዘፈን መር አሰብሽው? አዎ፣ ይሄን ዘፈን እንዲያውም ይሄ ብቻ አልነበረም። ሌላም ነበር ሌላም ነበረ። ግን አንዳንድ ጊዜ ሰው ኢሞሽናል ሊሆን እና ያው ወደ ሌላ ነገር እንዳንሄድ ብዬ እንጂ የአብነት አያውቁንም ለካ አያውቁንም ደግሞ የሚል አንድ እሱን ከኋላ ማስጨምሬ ከዚህኛው በኋላ ያኛውን አደርጋለሁ ብዬ በሱ ነው ለመጀመሪያ ከዲጆ ጋር በሱን የተነጋገር ነው ከዚህኛው በኋላ መጨረሻ ሁለት ቀን ምናምን ነው ሰርጌ። ሁለት ቀን ሲቀር፣ አይ ደግሞ ይሄንን ካረኩኝ ደግሞ እንደገና ቱማች ህዝቡን ትንልና ወይ ኢሞሽናል ደግሞ ሁሉ ሰው ይሆናል፣ ስሜታዊ ይሆንና ሰርጉ ይበላሻል ብለሽ ፈራሽ? አዎ። አንዳንድ ጊዜ ደግሞ አንዴ ጥሩ መልእክት ከተሰጠ አንድ በቂ ይበቃል ነው፣ አእምሮ ውስጥ ይቀረጽና ይቀራል። አዎ። እና በአንድ በቃ ዘፈን ስላደርግ ከዛ ሰርዘው አልኩት። ይቅርና ይሄኛውን። የሚገርምሽ ይሄንን ያንቺን ስሰማ አንዳንድ ሰዎች እንደዚህ ችግር ሲኖር አገር ላይ ወይም ቤተሰብ ውስጥ ችግር ሲኖር ሰርግ እስከ መሰረዝ ይደርሳሉ። አንቺ ሰርግን ከመሰረዝ ያልተናነሰ ነገር ነው ያደረግሽው የሰርግ ሽለት፣ ጭብጨባ፣ ወልልታው ሙሽሪት አይበልሽ ከፋ ሁሉም ያገባል በየወረፋ አደለም እንዲህ የሚባል ያቀረና አንቺ ግን የሆኔን ሞከርኩኝ። አዎ ማለትም እውነትን ነው። ለመሰረዝ ደግሞ አንድ ያልፈለግኩበት ነገር ኦርቶዶክስ ነኝ ሃይማኖቴና፣ አጋጣሚ የጊሸን ማርያም ቀን ነው ያለፈው ቅዳሜ በጣም ጊሸን ወዳለው ደግሞ በጣም ለምን ነበር እመቤቴ በቃ በሁሉ ነገር እና በለተ ቀኗ ብዙ ነገር ስለሚሆን ያ ቀን ደግሞ አጓጓኝ ቀን ማለፍ የለበትም። ስለዚህ መለመን ጀመርኩኝ በዛ ሰዓት እንደው እመቤቴ ሞት አታሰሚኝ ነው በቃ የምትሰማው ኤቭሪዴ ሞት ነው እና የዛን ቀንን እንኳን እንደው አሳልፊኝ። ግን በኢንስቴድ ኦፍ መሰረት ይሄንን አድርጌ ለኦዲየንሶቼ፣ ለእንግዶቼ ነው ያሰብኩት። እንግዶቼ የሚቀበል ይቀበላል ። ለእንግዶቼ አስተላልፋለሁ። ይሄንን መልእክቴ ምንድን ነው? ይሄ ህዝባችን እንደሚሞት ነው። ሌላ ምንም እንትን የለውም። አንዳንድ ሰው ያስባል ላይክ በቃ የዘር ነገር ምናምን የተናገርኩ ነው መስሎ የሚሰማው ግን አለማወቅ ነው። ያው ግጥሙን አለመስማት ነው እንጂ የዘር ጉዳይ ሳይሆን ህዝብን አይሞት ነው ፍጹም። በቃ ወገን ይሞታል። ባዶ እጁን የወጣ ህዝብ እየሞተ ውጪ ህዝብ ሪያሊቲ ነው ደግሞ የሚናገረው እውነታ ሪያሊቲ ነው። እኔም ይዤ የተነሳሁት እዚህ የሚደግፍ ሰው ይደግፋል፣ አብሮኝ ይዘፍራል። የማይፈልግ ደግሞ ሰው የቤተክርስቲያን ፕሮግራም ነበረኝ ጠዋት ላይ እንዲሁም በጣም ጓደኞች አሁን የሚቀልዱብኝ ጠዋት ላይ ከበሮ ስትመቺ ቤተክርስቲያን አሁን ማታ ደግሞ የትግል ዘፈ ሰንቱ ስዘፍኝ አሁን ምንድን ነው ያየሽ ሰው የሚለው እያሉኝ በዛ ነው ይቀልዱብኝ ነበር። ምንድን ነው አንደኛ ቅዱስ ቁርባን አልተቀበልንም። ያው የባለቤት የውጭ ዜጋም ስለሆነ እሱ ላይ እመጣለሁ። አስጠምቄዋለው። አንድ ስቴፕ አለው እንግዲህ አንድ እርምጃ ሄደሻለው ግን ለቅዱስ ቁርባን ደግሞ ገና የሚያደርስንን ትምህርት ደግሞ አልተማረም እና ላስቸኩሎ አልፈልግም። ያው ስቴፑን ማስተማር አለብኝ። ደረጃውን እያስተማርሽ። አዎ፣ ቀደም ሲል ባለቤቴ ኢትዮጵያዊ አይደለም ብለሽኛል። የአንቺ ስም ሜሮን መሐመድ ያሴን ነው? ሜሮን መሐመድ ያሴን ነው። ኦርቶዶክስ ነኝ ስላልሽኝ ነው። ከስምሽ ጋር ለማያያዝ እየሞከርኩ ነው። ይቅርታ። ትክክል። አዎ፣ አባቴ ሙስሊም ነው። አንድ ላይ የተቀላቀለ ህዝብ ነው እና አንድነቱን ነው የሚያሳየው። ባለቤትሽ የት አገር ሰው ናቸው ወይም ነው? አንቺን አንቺ ስላልኩ ነው። ምስሉ አንተ ነው የዚሁ ሀገር ሰው ነው። አሜሪካዊ ነው። እንዴት ነው? ግራ ላለውም አልተደናገጠም። መጀመሪያ ስለነገርኩት፣ ከዛው እንግዲህ ይህ ነገር ያው አሁን በጣም ጭቆናው የሞቱ ከዘጠኝ ወር በላይ ሆነ። እንግዲህ እንደ ህዝብ እንደ ቅጠል መርገፍ ከጀመረ ና እኔ በዛ ሰርጌን በማዘጋጅበት ወቅት ከሱ ጋር በነበርኩ ጊዜ ሁል ጊዜ ወይ ሳትን ወይ ቪኦኤን እየከፈትኩ ፌስቡክ ላይ ያንን ነገር ነው ሁል ጊዜ የምከታተለው እና እሱ ራሱ አዌር ነው፣ በዚህ ነገር ያውቃል ማለት ነው። ሁኔታውን ያውቃል። ያውቃል ያለው ሀገራችን ላይ ያለውን ችግር ያለውን ህዝብ ግድያ ያውቃል ከዛ በኋላ እንዴት ነው ከሰዎች ያገኝሸው አስተያየት ከቤተሰብ ከጓደኞች ከሚዜዎችሽ ከጠቅላላው ከወዳጆችሽ ሁሉም ቤተሰቦቼ በጣም በቃ በጣም ተደስተዋል አሁንም ያው ከጎኔ ናቸው ጓደኞችም እንደዛው ለምን ያው ትክክለኛውን ነገር እንዳደረኩኝ እነሱ አመኑበት አምነውበታል ለምን ወገን ነው የሚሞተው ንጹሀን ህዝብ ነው የሚገደለው ይህን ደግሞ ማንም ሰው የሆነ ሁሉ የሚሰማው ነገር ነው አይደለም። የሚያንገበግበው ነገር ነው። ሁሉም ጥሩ አመለካከት ነው ያላቸው። በጣም ነው የማመሰግነው። ሙሽሬት መልካም ጊዜ ይሁንላችሁ። ትልቁን የደስታሽን ቀን ለዚህ አውለሽ ህዝብሽን በማሰብሽ በጣም ያስመሰግንሻል። ልትኮሪበት የሚገባ ውሳኔ ነው። ለታሪክ ይቀመጣል። ልጆች ሲያዩ መቼም ትልቅ ታሪክ መጽሐፍ እንደማንበብ ነው ይህን የሚያዩት ቪዲዮውን እግዚአብሔር ይስጥልኝ። በርቺ፣ በጣም አመሰግናለሁ። ምንም ችግር የለም። እግዚአብሔር ይስጥልኝ። የዘወትር ፕሮግራማችን አካል የሆነ ሰሞንኛ ዝግጅት በተለይ ደግሞ አዲስ የጀመርነው ነው የአገር ጉዳይን የመሰሉ ትልልቅ ፕሮግራሞች አድማጮችን አስታውሰን ወደ ማጠቃለያው ብናመራ ምን ይመስላል? መልካም። የተከበራችሁ የራዲዮ መጽሔት ተከታታዮች ጻፉልን፣ ስልክም ደውሉልን። በተለይ ደግሞ በወቅታዊ ጉዳዮች ላይ በራዲዮ መጽሔት በቀረቡም ሆነ በተስተናገዱ ፕሮግራሞች ላይ የነቃ ተሳትፏችሁ እንዲቀጥል እንፈልጋለን። ታዲያ ይህ ቀን ሌላም ለየት ያለ ምናልባትም አሳዛኝ አጋጣሚ ያስታውሰናል። ልክ ዛሬ እሁድ ሳምንቱ ነው በደብረዘይት ኢትዮጵያውያን መሞታቸውን እናውቃለን። ና ቀደም ብለን እንደጠቆም ነው በወቅታዊ ጉዳዮች በራዲዮ መጽሔት በቀረቡ ዝግጅቶች እንግዶቻችን በሚያነሷቸው ሀሳቦች ላይ መልእክቶቻቸውን እንድትልቁ እንድትሳተፉ እንጋብዛለን። ማንነትን ብሎ አደባባይ ወቶ። ባዶ እጁን እያየው ሲያልፍ የሚያልፍቅን ወንድሙን ወንድሙ አልሞ ገድል ማንነት የራስ ነው። ሃይማኖት የግል ነው። ሀገሬ ጋራ ነው። ቁልፉና ማሰሪያው ኢትዮጵያዊነት ነው።

በመስከረም በመስከረም ሰላም ሰላም በመስከረም በመስከረም ሰላም ሰላም የመስቀለታ የመስቀለታ ባንዴ ገበታ ባዲ ዘመን ባዲ ዘመን ይብቃ በለን።

ማንነቴን መልሱ እያለ ሲዘምር ዋለ። ማንነቴን አልሸጥም አለ አሻኝ አለ። ስሙት ወገኔ፣ አትኩሱበት እዩት ወገኔ፣ ናታፍተቱበት በአዲሱ ዓመት አዲስ በስራት በአዲሱ ዓመት አዲስ መስራት የአሜሪካ ድምፅ ራዲዮ የአማርኛው አገልግሎት ዘወትር በየዕለቱ ከምሽቱ 3 እስከ 4 ሰዓት በ19፣ በ22 እና በ25 ሜትር ባንዶች እንዲሁም በናይል ሰዓት የምናሰማውን የአንድ ሰዓት ዝግጅቱን እዚህ ላይ ያበቃ። ነገ ሰኞ ከምሽቱ ሶስት ሰዓት ላይ በመደበኛው ስርጭታችን መልሰን እስከምንገናኝ ከፕሮግራሙ አቀናባሪያችን ንጉሡ ታምሬ ጋራ የራዲዮ መጽሔት አዘጋጅና አቅራቢዎች አዲሱ አበበና አሉላ ከበደ ነን። በሚቀጥለው የራዲዮ መጽሔት እንገናኝ። እኛ በኩል ታዲያ ዛሬ ደናደሩ